ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአማራ ሕዝብ ባለፉት ጊዜያት በማኅበራዊ በምጣኔ ሀብትና በፖለቲካዊ ጉዳዮች ኮስሶ እንዲታይ በሐሰተኛ የፈጠራ ታሪኮች ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭትን ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች። ወጣቱ በአብዛኛው ስራ ፈት እንዲሆን በአልባሌ ቦታ ጊዜ እንዲያሳልፍ ሕዝባችን በረሃብ፣ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ሕዝባችን ከክብሩ ዝቅ እንዲህ መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል። ከወጣቶቹ አንዱ ቴዎድሮስ ጌታቸው ነው ሲናገር የሰማ ነው። በዕለቱ አብይ ርዕስ ይዘነዋል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ የዛሬ የማክሰኞ ታህሳስ 2 2011 ዓ ም ምሽት አስተናጋጆች ሰሎሞን አባትና ሰለሞን ክፍሌነን አብረናችሁ እናመሻለን በቅድሚያ የዕለቱ ዜናዎች እነበባሉ መልካም ምሽት የሶማሊያው ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ከስልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋቢስ ነው ሲሉ አንድ ከፍተኛ ባለስልጣን መግለጻቸው ተሰምተዋል። ጥያቄው ላይ ፈርመዋል ከተባሉ ዘጠና ሁለት እንደራሴዎች አስራ አራቱ ስማችን የተጠቀሰው በሐሰት ነው ፊርማችንንም ደብዳቤው ላይ አላኖርንም ሲሉ ዛሬ ተቃውሞ ማሰማታቸው ተገልጿል። በመሆኑም ከትናንት በስቲያ ለፓርላማው አፈ ጉባኤ የቀረበው ሰነድ የፓርላማ አባላት ቁጥርን ስለማያሟላ ተቀባይነት የሌለው መሆኑን የምክር ቤቱ አስተዳደር ዳይሬክተር አብዲካሪም ሃጂ አብዲ ቡህ ባወጡት ደብዳቤ አመልክተዋል። ፕሬዚደንት ፎርማጆ ኢትዮጵያ የሶማሊያን ወደቦች መጠቀም እንድትችል የሚፈቅድ ሰነድ ከኢትዮጵያና ከኤርትራ ጋር ተፈራርመዋል ሲሉ የተወሰኑ እንደራሴዎች የተፈራረሙበትን ፕሬዚደንቱን ከስልጣን የማስወገጃና ክስ የመመስረቻ ጥያቄ ስምምነቱን የሀገሪቱን ሉዓላዊነትና ብሔራዊ ደህንነቷን አደጋ ላይ የሚጥልና ድብስብስ ብሎታል። በሌላም በኩል የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞቹን ለሚያስተናግዱ ጎረቤት አገሮች መርጃ የሚውል የአምስት ነጥብ አምስት ቢሊዮን ዶላር ድጋፍ እንዲሰጠው ጠይቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የተባበሩት መንግስታት ድርጅት አሁን ስምንተኛ ዓመቱን በያዘው ቀውስ ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ሶርያውያን ጥገኝነትና ጥበቃ ለመስጠት ፈቃደኛ የሆኑትን ቱርክን፣ ሊባኖስን፣ ግብፅና ኢራቅን አመስግኗል። የእነዚህ ተጎራባች ሀገሮች ምጣኔ ሀብትና ልማት ግን ለሶርያውያኑ ፍልሰተኞች በሚያወጡት ወጪ ሳቢያ ክፉኛ ይጎዳል። የዓለሙ ድርጅት እንደሚለው በሶርያ የእርስ በርስ ጦርነቱ ከተቀሰቀሰ ጀምሮ የስደተኞችና የሚኖሩባቸው ማኅበረሰቦች ሁኔታ በእጅጉ ተበላሽቷል። ከሰባ እስከ ሰማንያ በመቶ ያህሉ ስደተኞች የሚኖሩት ከድህነት ደረጃ በታች ነው። ሕፃናት መማር አልቻሉም። አብዛኞቹ የሚኖሩት ራሳቸውንና ወላጆቻቸውን ለመርዳት ሲሉ አላቅማቸው እየሠሩ ነው። የተባበሩት መንግሥታት የመካከለኛው ምሥራቅና የሰሜን አፍሪካ ስደተኞች ጉዳይ ዳይሬክተር አሚን አዋድ ሲናገሩ የሶሪያው ጦርነት በአብዛኛው አብቅቷል ማለት ይቻላል። ሁኔታዎች እየተሻሻሉ በመምጣታቸውም አንዳንድ ስደተኞች ወደ ሀገራቸው በመመለስ ላይ ናቸው ብለዋል። ወደ ሶሪያ ሲመለሱ አገር ውስጥ ብዙ እንቅፋቶች አሉ። እናም እነዚህን እንቅፋቶች በማስወገዱ ረገድ ለመርዳት እና የተሻለ ሁኔታ ለመፍጠር ከሶሪያ መንግሥትና ከዓለም አቀፉ ማኅበረሰብ ጋር እየሠራን ነው። ያ እስኪሆን ድረስ ለጋሾች አብረውን እንዲቆዩ በድጋሚ እንጠይቃለን። አዋድ አክለው ግን ሶሪያ አሁንም እንደ ኢድሊብና ሌሎች ከተሞች ግጭቶች እየተካሄዱበት በመሆኑ ሙሉ በሙሉ ተረጋግታለች ማለት አይቻልም ብለዋል። በመሆኑም የስደተኞቹ ቀውስም አላበቃም። በዚህም ምክንያት በጎረቤት አገሮች የሚገኙ ሶርያውያንና አስተናጋጆቻቸው የዓለም አቀፉን ሕብረተሰብ ድጋፍ ይሻሉ ሲሉ አስረድተዋል። በዩኤንኤችሲአር መግለጫ እንደ አውሮፓውያን ዘመን አቆጣጠር ከ2016 ዓ ም ወዲህ 117000 ስደተኞች ወደ ሶሪያ ተመልሰዋል። ይህ አሃዝ ግን አሁንም በስደት ከሚኖሩ አምስት ነጥብ ስድስት ሚሊዮን ጋር ሲነጻጸር አነስተኛ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከ ፊታችን ታሕሳስ ዐሥራ ሁለት የተቆረጠለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዴሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ሲወያዩ አርፍደዋል። የውይይታቸው ሐሳብ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ላቀዱት በሀገራቸው የደቡብ ድንበር ላይ የግንብ አጥር ለማቆም የሚያስችላቸውን በጀት ለማግኘት የመጨረሻ ጥረታቸው እንደሆነ ተገልጿል። በሪፐብሊካን እንደራሴዎች አብላጫ ተይዞ የቆየው የተወካዮች ምክር ቤት ከአዲሱ የአውሮፓ ዓመት አንስቶ የበላይነቱን ለዴሞክራቶቹ የሚያስረክብ ሲሆን ፕሬዚደንቱ ከመጪው ተከታታይ በዓላት በፊት በጀቱን አጸድቀው መንግስቱን ከመዘጋት እንዲጠብቁት እየጣሩ መሆናቸውም ተነግሯል። በመጪው ዓመት ውስጥ ከሜክሲኮ ጋር የሚያዋስናቸውን የድንበር ግንብ ለማቆም የጠየቁት የአምስት ቢሊዮን ዶላር ወጪ እንዲጸድቅላቸው ለማድረግ የሚያስችል የመደራደሪያ መስኮት ይኖር እንደሆነ ለመምከር ከአሁኖቹ የህግ መምሪያውና የሕግ መወሰኛው የህዳጣኑ መሪዎች ናንሲ ፖሎሲና ከቼክ ሹመር ጋር ነው ፕሬዚደንቱ ዛሬ የተነጋገሩት። ባለፈው ምርጫ ዴሞክራቶቹ የተወካዮች ምክር ቤቱን አብላጫ መቀመጫ በመቆጣጠራቸው ምክንያት ሚስ ፔሎሲ የምክር ቤቱ አፈ ጉባኤ ሳይሆኑ እንደማይቀሩም ጠንከር ያሉ ትንበያዎች ይሰማሉ። ዴሞክራቶቹ ለሚስተር ትራምፕ የደቡብ ግንብ ብዙም አድናቆትና ቀልብም እንደሌላቸው አበርትተው ይናገራሉ። ለዲሞክራሲያችን ዘብ እንቁም ያሉ አርባ አራት የዩናይትድ ስቴትስ የቀድሞ የህግ መወሰኛ ምክር ቤት አባላት ሀገራቸው አደገኛ ሲሉ ወደ ጠሩት ምዕራፍ እየተሸጋገረች እንደሆነች ገለጹ። የሁለቱም ፓርቲዎች አባላት የሆኑት የቀድሞ ሴናተሮች በዛሬው የዋሽንግተን ፖስት እትም ላይ ባወጡት የጋራ መልእክታቸውን ያዘለ ጽሑፍ የሕግ የበላይነት፣ ሕገ መንግሥቱ፣ ገዢ ተቋሞቻችንና የሀገራችን ብሔራዊ ደህንነት ተደቅነውባቸዋል ያሉት ብርቱ ፈተና እያሳሰባቸው መሆኑንና በዚያም ምክንያት የአሁኖቹን ደራሲዎች የፓርቲ አባልነትና ታማኝነታቸው ሀገራቸውን ከአደጋ በመጠበቅ መንገድ ላይ ሊቆምባቸው አይገባም ሲሉ ጥሪ አስተላልፈዋል። ጽሑፉን ካወጡት የቀድሞ ሴናተሮች መካከል ዲሞክራቶቹ ጆን ኬሪ፣ ቶም ዳሽል እና ክሪስ ዶድ እንዲሁም ሪፐብሊካኑ ጆን ዋርነር፣ ሪቻርድ ላጋርና ቼክ ሄግል ይገኙበታል። በሌላ በኩል የዩናይትድ ስቴትስን ሪፐብሊካን ፓርቲ ክበቦች ሰርጋ በመግባት ለሞስኮ መረጃ ታቀብል ነበር የተባለች ሩሲያዊት የጥፋተኝነት እምነት ቃሏን ለፍርድ ቤት እንደምትሰጥ ትናንት ከአቃቢያን ሕጉ ጋር ስምምነት ላይ መድረሷን የፍርድ ቤት ሰነዶች አሳይተዋል። የሰላሳ ዓመቷ ቡቲና ባለፈው ሐምሌ ተይዛ እስካሁንም እስር ላይ የምትገኝ ሲሆን የተከሰሰችበት ጭብጥ በይፋ ባይነገርም ነገ ረቡዕ ዋሽንግተን ውስጥ ዳኛ ፊት እንደምትቀርብ ተገልጿል። ቡቲና ትጥቅ የመያዝ መብት ስትል በጠራችው ድርጅት አማካይነት ዩናይትድ ስቴትስ ውስጥ ብርቱ ነው በሚባለው ብሔራዊ የነፍጥ ማኅበር አማካይነት ሪፐብሊካን ፓርቲውን አሜሪካ ውስጥ በስፋት የማስተዋወቅ ሥራ ስትሠራ እንደነበር ተነግሯል። ተከሳሿ ከማኅበሩ ጋር ግንኙነት ካለው ሪፐብሊካን ቀስቃሽ ፖል ኤሪክሰን ጋር ግንኙነት ፈጥራ አብራውም ትኖር እንደነበር፣ ዋሽንግተን ዲሲ በሚገኘው አሜሪካን ዩኒቨርሲቲ ገብታ በዚህ የአውሮፓ ዓመት መጀመሪያ ላይ በዓለም አቀፍ ግንኙነቶች ማስተርስ ዲግሪ መያዟ የተገለጸ ሲሆን ይሁን እንጂ የሩሲያ አሰላይ ሆና የዩናይትድ ስቴትስን ብሔራዊ ውሳኔ ሰጪ ተቋማት ዘልቃ በመግባት የሩሲያን ጥቅም ለማራመድ አድራጎት ታከናውን እንደነበር እና ከሌሎች የሩሲያ አሰላዮች ጋርም ግንኙነት እንደነበራት የፍትህ ሚኒስቴር በክስ ዶሴው ውስጥ ጠቅሷል። ቡቲና ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አላቸው በተባለ ግንኙነት ምክንያት በዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀብ ከተጣለባቸው ሩሲያዊ የቀድሞ እንደራሴ ስር ስትንቀሳቀስ እንደነበርም ክሱ አሳይቷል። ምንም እንኳ ቡቲና በቀረቡባት ክሶች ጥፋተኛ አይደለሁም ስትል ቀደም ሲል ቃል ሰታ የነበረ ቢሆንም የአሁኑ ስምምነቷ ግን ያንን የሚለውጥ ሊሆን እንደሚችልና በፕሬዝደንት ትራምፕ የምረጡኝ ዘመቻ ላይ የተያያዘውን ምርመራ ጠለቅ ወዳለ ምዕራፍ ሊያሸጋግረው እንደሚችል እየተሰማ ነው። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ በሀገራቸው ከአውሮፓ ኅብረት መውጣት ጉዳይ ላይ ለፓርላማው ትላንት ለማቅረብ አስበውት የነበረ እቅድ እንዲተላለፍ ካደረጉ በኋላ ዛሬ ከሌሎች የአውሮፓ መሪዎች ጋር ሲመክሩ ውለዋል። ከሆላንድ ጠቅላይ ሚኒስትር ማርክ ሩተ ጋር አድርገውታል በተባለ ፍሬያማ ውይይት ጠቅላይ ሚኒስትር ሜይ ከህግ መምሪያቸው በመጪዎቹ አስር ቀናት ውስጥ ሊያቀርቡ ይችላሉ በተባለ እቅድ ላይ መምከራቸውን ቃል አቀባያቸው ተናግረዋል። ሜይ ከጀርመን ቻንስለር አንግላ መርክልና ከአውሮፓው ምክር ቤት ፕሬዝደንት ዶናልድ ተስክ ጋርም እንደሚገናኙ ተገልጿል። ሚስተር ተስክ ከእንግሊዝ ጋር አዲስ ድርድር የማድረግ ሐሳብ እንደሌላቸው በትዊተር አሳውቀዋል። እንግሊዝ በቀደመ ውሳኔዋ መሰረት የፊታችን መጋቢት 18 ከአውሮፓ ህብረት ጠቅልላ መውጣት የሚኖርባት ሲሆን፣ ይሁን እንጂ ሐሳቧን የመቀየር ፍላጎት ካላት አሁንም መቀየር እንደምትችል የአውሮፓ የፍትህ ችሎት ትላንት ውሳኔ አሳልፏል። ፈረንሳይን ሲንጣት ከከረመው ጸረ መንግሥት ተቃውሞ በኋላ ፕሬዚደንት ኢማኑኤል ማክሮን ዛሬ ለመጀመሪያ ጊዜ ወጥተው ባደረጉት ንግግር በርካታ የምጣኔ ሀብት ማሻሻያ ቃሎችን ገብተዋል። ይሁን እንጂ ሥልጣናቸውን እንደማይለቁ ተናግረዋል። በእርግጥ ሰዎችን በንግግሮች ያስቀይሜ ሊሆን ይችላል፣ ለዚህ የራሴን ኃላፊነት ወስዳለሁ ብለዋል ማክሮን። በዛሬው ንግግራቸው የግብር ጭማሪ ሐሳባቸውም ፍትሃዊ አይደለም ሲሉ አምነዋል። ይሁን እንጂ የሰሞኑ ቁጣ የገነፈለው ላለፉት አርባ ዓመታት በተለይ በገጠሪቱ ፈረንሳይ ውስጥ ውስጡን ሲንተከተክ ከቆየ በኋላ ነው ብለዋል። በመጨረሻም የጃፓን ምጣኔ ሀብት ባለፈው የዓመቱ ሦስት ሩብ ውስጥ በሁለት ነጥብ አምስት ከመቶ ቀንሷል። ይህ በሐምሌ በነሐሴና በመስከረም ወሮች ውስጥ የታየው አጠቃላይ መኮማተር ባለፉት አራት ዓመታት ውስጥ በጃፓን ምጣኔ ሀብት ላይ ከደረሰው ማሽቆልቆል ሁሉ የበረታ መሆኑን ዘገባዎች ጠቁመዋል። ምንም እንኳ ምጣኔ ሀብቱ በአንድ ነጥብ ሁለት ከመቶ ሊዳከም እንደሚችል ቀደም ሲልም ተተንብዮ የነበረ ቢሆንም ትላንት የወጣው ሪፖርት ያንን ስጋት ከእጥፍ በላይ አሳድጎት ተገኝቷል። ጃፓን ይህ መንሸራተት ያጋጠማት ፋብሪካዎች ማምረት እንዲያቆሙ ወይም ምርታቸውን እንዲቀንሱ ያስገደዱ የተፈጥሮ አደጋዎች በተከታታይ የደረሱባት መሆኑ እንዲሁም እየወረደ ከመጣው የግዢ ፍላጎትና የኩባንያዎች መዋለ ንዋይ መቀነስ ጋር ተዳምረው መሆኑ ተገልጿል። በዩናይትድ ስቴትስና በቻይና መካከል የተጫረው የንግድ ጦርነትም በጃፓን ምጣኔ ሀብት ላይ ያንን ያህል ባይበረታም ጫና ማሳደሩ ተጠቁሟል። አጠቃላዩ የሀገር ውስጥ ምርትም ከቀደመው ሩብ ዓመት ጋር ሲነጻጸር በዜሮ ነጥብ ስድስት አሽቆልቁሏል። ይሁን እንጂ ይህ ከዩናይትድ ስቴትስና ከቻይና ቀጥላ ሶስተኛ ዪቱ የዓለም ግዙፍ ምጣኔ ሀብት የገባችበት ፈተና ጊዜያዊ ነው የሚል እምነት እንዳላቸው የምጣኔ ሀብት አዋቂዎችና ተንታኞች እየተናገሩ ነው። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዜናዎችን አደመጥን። ወደ ኋላ ከሚቀርቡ ዝግጅቶች አንደኛውን ለቅምሻ ሀገራችን ላይ ደም ግፊት ለምን በጣም ከፍ እያለ ይሄዳል? ለምን ሰው ህይወቱን ያጣል? እንቅልፍ ላይ ለምን ማታ ስትሮክ ይዘዋል? ነዚህን ሁሉ አልመለስ ናቸው ነገር አንዱ አንዱ ዋናው ነገር የማታ የትንፋሽ ማጠር ነው። ስለዚህ ይሄ በፓብሊክ ካምፔን ነው የሚሰራው። ኢትዮጵያ እኔ እንደምለው በአገር ደረጃ አገር አቀፍ የእንቅልፍ ሳይንስ እና የእንቅልፍ ጤና ፖሊሲ ያስፈልጋታል፣ በጤና ጥበቃ ስር ዶክተር አሰፋጄ ጃው የሳምባና የእንቅልፍ ህክምና ልዩ ባለሙያ ናቸው። የእንቅልፍ ጦትና የሚያስከትላቸው ውስብስብ የጤና ችግሮች ላይ ትኩረት በሚያደርገው ሐኪሙን ይጠይቁ በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ ይቀርባል። የአማራ ህዝብ ባለፉት ጊዜያት በማኅበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ኮስሶ እንዲታይ በሐሰት ትርክት ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭት ፈጥሮብናል፣ ይላሉ የባህር ዳር ከተማ ወጣቶች። የአማራ ወጣቶች ኅብረት በባህር ዳር ከሰሞኑ ተቋቁሟል። አስቸር ምስጋናው ዘግባለች። ባለፉት 27 ዓመታት በአማራ ህዝብ ላይ የውሸት ትርክት ሲሰራጭ ቆይቷል። በዚህም ክብሩ ዝቅ ብሏል። በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም ተጠቃሚ እንዳይሆን ተደርጓል ይላሉ የባህር ዳር ከተማ ወጣቶች። ያለፈው ታሪክ እንዳይደገም እኛ የአማራ ወጣቶች ህብረት በመፍጠር ለወደፊት ማንነቱ ዘብ ልንቆም ይገባል ይላሉ። የአማራ ወጣቶች ህብረት በባህር ዳር ምስረታ ሲካሄድ ወጣት ቴዎድሮስ ጌታቸው ባደረገው ንግግር እንደገለጸው የአማራ ወጣቶች በአደባባይ በህዝብ ሲስተሚክ በሆነ መንገድ የደረሰበትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኮሶ እንዲታይ መደረጉ ወጣቱ በአብዛኛው ስራ ፈት እንዲሆን በአልባሌ ቦታ ጊዜ እንዲያሳልፍ ህዝባችን በረሃብ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ህዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆየታቸው መቆየቱ ቁጭትን ፈጥሮብናል። ህብረቱ በክልሉ ብሎም ከክልሉ ውጭ ያሉ ወጣቶች የሚሳተፉበት ከማንኛውም ፖለቲካዊና ሃይማኖታዊ ተጽዕኖ ነጻ የሆነ በወጣቱ ጥቅምና ነጻነት ላይ ያተኮረ እንዲሁም የአማራውን ህዝብ የወደፊት እጣ ፈንታ የሚወስን ትውልድ ለመፍጠር ነው የተቋቋመው ይላሉ። በህብረቱ ምስረታ ወቅት ያገኘኋቸው ወጣት መማር ሞገስና ጸዳል ጌታቸው እንደ ባህር ዳርም እንደ ክልልም የአማራ ወጣት ብሎም የአማራ ህዝብ በአንድነት ለጋራ ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች በአንድ ላይ እንዲንቀሳቀስ ለማድረግ የተመሰረተ ማህበር ነው። ይህንን ለማካሄድ ደግሞ ይህ ማህበር ትልቅ ሚና ይወጣል ብዬ አምናለሁ። ነው ከዚህ በፊት አካባቢው ላይ ኢኮኖሚ ተጠቃሚነት የላላ ነው፣ በፖለቲካ ተሳትፎ ስስ የሆነ እንትን ያለው፣ በስብስብ በጋራ የመገናኘቱ ነገር፣ እነዚህ ነገሮች ለመቅረፍ የተሻለ አቅም ይኖራል ብያም አማራ ወጣቶች ህብረት በባህር ዳር ሲቋቋም መሰረታዊ አላማው የተለያዩ ማህበራትን ወደ አንድ በማምጣት የአማራን ህዝብ ሁለንተናዊ ጥቅም ማህበራዊ ኢኮኖሚያዊና ፖለቲካዊ እሳቢዎችን ወይም መሰረታዊ ነገሮችን ጥቅሞችን ለማስጠበቅ ይረዳል ስለዚህ በዋናነት ለቀጣይ ሀገር ተረካቢ ትውልዶችን ከመመስረት ወይም ከመስራት አኳያ በራሳቸው ሀገራቸውን በራሳቸው ልክ የወደፊቷን ኢትዮጵያ በማሰብ በኢኮኖሚ በማህበራዊ እንዲሁም በተለያዩ የጤና ነክ ጉዳዮች ላይ እንዲሁም በትምህርት የተለያዩ ፖሊሲዎችን ከማስቀረት ጀምሮ የአማራን ህዝብ ሁለንተናዊ ጥቅም ለማስጠበቅ ይጠቅማል። የአማራ ወጣቶች ህብረት በባህር ዳር ምስረታውን ሲያጠቃልል የህብረቱ ሊቀመንበርና ምክትል ሊቀመንበር እንዲሁም ሀያ አንድ የስራ አስፈጻሚ አባላትን በመምረጥ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያና የኤርትራ ድንበር መከፈት ለነጋዴዎች ምቾት የሰጣቸው ይመስላል። ስለ ንግዱ አትራፊነት ግን ጥናት የላቸውም። አንዳንዶቹ በተስፋ አንዳንዶቹም ቦታውን ለማየት ብቻ ንግዱን ጀምረውታል። ራሳቸው እንደሚሉት በሁለቱ አገሮች ድንበር ላይ የሚገኘው የአፋር ክልሉ ቡሬ ከተማ ወጣቶች ጦርነቱ ድህነትና እርዛትን አምጥቶብናል ይላሉ። ቀይ ባህርም ለሁሉም ክፍት ሆናለች። ኢትዮጵያውያኑ ለመዝናናት እየተጠቀሙበት ነው። ወደ እነዚህ ቦታዎች ተጉዞ ሁኔታውን የቃኘው ባልደረባችን ተወልደ ወልደ ገብርኤል ብዙዎችን አነጋግሯል ጽዮን ግርማ ዘገባውን ይዛለች ከ ሃያ ዓመታት በኋላ ድንበሩ ተከፍቷል ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል ግብይቱ በናቅፋ ጦፏል ሬገል ለአከ የኮርኒስ እቃዎችን ይዞ ነው ካዲግራት ወደ አስመራ ሄደው። በገበያው ላይ ያደረገው ቀደም ያለ ጥናት የለም። ምሰቦች ግን ሰተሓዘ ስራሕ እዩ። ከእግዚአብሔር ጋር የተያያዘ ነው ከሆነ ይሆናል ካልሆነም አይሆንም። ሌላኛው የኮንስትራክሽን እቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል። በቃ በጻጻ ጥራ ንግዱ ያዋጣ አያዋጣ አናውቅም። ያው በቃ አውዳመት በለው። ከምስራቁ የመጡ ነጋዴዎችም እንደ ሽንኩርት፣ ብርቱካን፣ ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል። ላን መስፍን እባላለሁ። የመጣሁት ከመታራ ሲሆን ይዤ የመጣሁት ግሬፕ አራንሽ የሚባል ነው። በእውነቱ ከሆነ በሀገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው። በ15 ናቅፋ እየሸጥን ነው። ለኤርትራ ሕዝቦች ሁሉ በጣም ደስ የሚል ነው። አየሩ በጣም ተመችቶናል። የሀገራችን ምርት ግን በጣም አስደሳች ከሆኑት መካከል አንዱ እንውላለሁ። ከዚህ የመርሃኑ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ። የአሰብ ወደብ በነጋዴዎች ሞቅ ብላለች። ስሜ አስፋው ይስፍ እባላለሁ። ኢትዮጵያዊ ነኝ። ጫማ ምናምን እየሸኩ ነው። ሳሙና ምናምን እየሸኩ ነው። ቆንጆ ነው የምወድ ሽመር ትባላለች። ነባርተ አሰቤ አብዚ አስርተ ክልተ ዓመት ገርና አለና ለ12 ዓመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት። አሁን ድንበሩ በመከፈቱ ደስ ብሎኛል። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ቀይ ባህር ጠልቀው የሚዝናኑም አሉ። ከድር በዛብህ እባላለሁ። እኔ የመጣሁት ከሰመራ ሎጊያ ነው። የሳምንቱን መጨረሻ ምክንያት በማድረግ አሰብን ቀይ ባህርን ለመዝናናት ነው የመጣሁት። ከአሰብ ወደብ 75 ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች። ስራ አጥ የሆኑ ወጣቶች ይበዙባታል። ስሜ ያው ሐመዱ እባላለሁ። እዚህ የቡሬ ነዋሪ ነኝ። ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ። ለሀያ ምናምን አመት ያው ተዘግቶ የነበረ መስመር ነው ምንም አይነት እንቅስቃሴ አልነበረም። አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው እና የተሻለ የስራ እድል ለህብረተሰቡ መንግስት ይፍጠርልን ብለን ነው የምንጠይቀው። ወጣቱም ስራ ፈት ነው። የስራ እድል ቢመቻችልን እያል ያው ለመንግስት መልክታችንን በዚሁ አጋጣሚ ለማስተላለፍ እንወዳለን እንወዳቸዋለን። ቢንያም ማዳህኖም ቡሬ ውስጥ ነው ያደገው። ቡሬን ከተማን ክንደይ ክትበጽሕን ክትምዕብልን ዝግብአ ዓዲ ሕጂ ብድኽነትን ፈሪሳን። ቡሬ ከተማ ብዙ ማደግና መበልፀግ የሚገባት ነበረች አሁን ግን ፈርሳ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል። ምክንያቱም ምንም አይነት እንቅስቃሴ የለም። ላለፉት ሀያ ዓመታት ምንም ሥራ የለም። ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም። ሌላ ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል። ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን። ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን። ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለነው፣ ምክንያቱም ብዙ ነገሮች ወደ እኛ ያው ኤክስፖርት መደረጋቸው አይቀርም። ስለዚህ በጣም ትልቅ ተስፋ አለን። ለዚህ ሰላም ደግሞ ለታገሉትም መስዋዕት ለሆኑትም ትልቅ ምስጋና ላቀርብ እወዳለሁ። አመሰግናለሁ። ቢንያምም ተስፈኛ ነው። ይሰርሕ ዘይገላበጥ ሰብ የለን ቁሩ ብትንሽተ ነገር ምትኸውን እናሸጠ እናለውጠ እናበልዐ እናሰተ እዩ ዘሎ። አሁን የማይሠራ የማይንቀሳቀስ ሰው የለም። ትንሽም ነገር ቢሆን እየሸጠ እየለወጠ ይበላል፣ ይጠጣል። በእርግጥ አሁን ነው የተከፈተው ምንም ነገር የለም፣ ግን መኪናዎች ይንቀሳቀሳሉ ሰውም ስለሚንቀሳቀስ እየሠራ ነው። ይመስገን ነው። ከዚህ በላይ ምን አለ? ከዚህ በላይ ያደገ ሲመጣ ደግሞ ይስፋፋል የሚል እምነት አለው። ሌላ ወጣት ደግሞ ስለዚህ፣ አሁን ሁላችንም እየተንቀሳቀስን ያለነው ከዚህ የበለጠ እድገት እንጠብቃለን። አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው። አሁን ያስታውቃል። እና ሁላችንም አሁን ያለው ሞራል፣ በቃ ለምሳሌ እድገት አገር ፕላን እየመጣ ነው፣ አስፓልት ሊሰራልን ነው ምናምን፣ ቤቶቹ ምናምን ሁሉ ያየራሉ። ብቻ ተስፋ አለ፣ ፉል ነው። እና ምን አለፋ፣ በቃ አሁን ደስ ብሎናል። ሁላችንም ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል። በቃ ደስ የሚል ነገር ነው ያለው። እነሱም ራሱ እዛሁን ደስ ብሏቸዋል እየሰሩ ነው። የእኛ ወደዛ ሂደው ይሰራሉ። ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምኑን ኤልትራ ላይ ቲማቲሙን ምኑን እየሸጡ ነው ያሉት። ደስ ይላል። ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው። ከዚህ በላይ የሚነበበው ግን ተስፋና የስራ ተነሳሽነት ስሜት ነው። ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ጠቅላይ ሚኒስትር ቴሬሳ ሜይ አገራቸው ብሪታንያ ከአውሮፓ ኅብረት አባልነት ስለምትወጣበት ሁኔታ ከኅብረቱ ጋር ባደረጉት ስምምነት የአገሪቱ ምክር ቤት ድምፅ የሚሰጥበትን ጊዜ አዘግተዋል። ምክንያቱም ስምምነቱ ብዙም ተቀባይነት እንደማያገኝ ግልጽ በመሆኑ ነው ተብሏል። ስምምነቱ በድምፅ ቢሸነፍ ደግሞ የቴሬሳ ሜይን አመራር ሊያከትም የሚችልበትን ሁኔታ እንደሚያመጣ ተገምቷል። ጠቅላይ ሚኒስትሯ ለወደፊቱ ስለሚኖረው የንግድ ስምምነት ተጨማሪ ዋስትና እንዲገኝ ለመጣር ወደ ብራስልስ እንደሚመለሱም ገልጸዋል። ይሁንና የአሜሪካ ድምፅ ዘጋቢ ሄንሪ ሪጅዌል ከለንደን በላከው ዘገባ እንደሚለው የአውሮፓ ኅብረት በአዲስ መልክ እንደማይደራደር ተናግሯል። ብሪታንያ ከኅብረቱ ጋር መለያየት ያለባት በመጪው ግንቦት ወር በመሆኑ መፍትሔ መገኘት ያለበት ጊዜ እየበረረ ነው። አዳነች ፍሳዬ ዘገባውን ታቀርባለች። ትላንት ሰኞ መደረግ የነበረበት የምክር ቤት ውሳኔ አሁንም ተላልፏል። በአንድ ነጥብ በሰሜን አይርላንድ ጉዳይ ላይ ሰፊና ጽኑ ስጋት አለን። ስለሆነም ነገ ድምፅ ብንሰጥበት ስምምነቱ በብዙ ድምፅ ተቀባይነት አያገኝም። ጠቅላይ ሚኒስትሯ ከአውሮፓ ህብረት ጋር ያደረጉት ስምምነት በብሪታንያ ምክር ቤት ቢሸነፍ ለአመራራቸው አደጋ ነው። ስለሆነም የአየርላንድን ጉዳይ በሚመለከት ከአውሮፓ ህብረት ተጨማሪ ማረጋገጫ ለማግኘት ለመሞከር በያዝነው ሳምንት ወደ ብራሰልስ ይመለሳሉ። በስምነቱ በሰፈረው አንቀጽ መሠረት ብሪታንያና የአውሮፓ ህብረት ስለ ወደፊት የንግድ ውል ስምነት ላይ ካልደረሱ ብሪታንያ በአብዛኛው በአውሮፓ ህብረት ህጎች መመራት ይኖርባታል። የአውሮፓ ህብረት በበኩሉ ድርድሩ አብቅቷል ባይ ነው። የአየርላንድ ጠቅላይ ሚኒስትር ሊዮ ቫራድካር የአይርላንድን ጉዳይ የሚያቅፈው የአውሮፓ ህብረት የመውጣት ስምምነት ብቻ ነው። ጠረጴዛ ላይ ያቀረበው ይህን ለመደራደር ከአንድ ዓመት ተኩል በላይ ነው የፈጀው። 28 መንግስታት ደግፈውታል። እንደገና እንደራደር ከተባለም አንዱን ነጥሎ ሳይሆን መላ የስምምነቱን ይዘት ማንሳት ያስፈልጋል ማለት ነው ነጥሎ ማየት አይቻልምና የብሪታንያ ፓውንድ ትላንት በ20 ዓመታት ውስጥ ባልታየ መልኩ አሽቆልቁሏል። የገበያው ሁኔታ የምክር ቤት አባላት ረጋ ብለው በማሰብ የጠቅላይ ሚኒስትሯን የስምምነት ሐሳብ እንዲደግፉ ሊያስገድዳቸው ይችላል የሚል ግምት አለ። ሌሎች ግን እርግጠኞች አይደሉም። የአውሮፓ የፍትህ ችሎት በበኩሉ የመውጫ መንገድ ሐሳብ ያቀረበ ይመስላል። ብሪታንያ ካለአውሮፓ ህብረት አባላት ፈቃድ በህብረቱ ለመቆየት የመወሰን አማራጭ አላት ይላል። ይህም ወደኋላ ኋላ መመለስ ማለት ነው። አለን ዋግነር በብሪታንያው ምክር ቤት መፍትሄ ለማግኘት ካልተቻለና ሌላ መንገድ ከሌለ እንደገና ሬፈረንደም ወይም ህዝበ ውሳኔ ማካሄድ ሊያስፈልግ ነው። ቴሬዛ ሜይ ግን ሌላ ህዝበ ውሳኔ እንዲካሄድ የቀረበውን ሐሳብ አልተቀበሉም። ሐሳቡን የሚቃወሙ ሰዎች በሀገሪቱ ያለውን ክፍፍል ያባብሳል ይላሉ። በብሪታንያና በአውሮፓ ህብረት መካከል የተደረገውን ስምምነት የሚቃወሙ የምክር ቤት አባላት ተሬዛ መይ በብራሰልስ የሚያካሄዱት ድርድር ከአየርላንድ ጋር የሚኖረውን የድንበር ይዘት በሚመለከት ለውጥ እንዲኖር ማድረግ ይኖርበታል፣ አለበለዚያ ግን ለድምጽ ሲቀርብ መሸነፉ አይቀርም ይላሉ። ብሪታንያ ከአውሮፓ ህብረት ለመውጣት በህዝበ ውሳኔ ከወሰነች ሁለት ዓመታት ተኩል ያለፉ ቢሆንም ሀገሪቱ ከህብረቱ እንዴት ትውጣ በሚለው ነጥብ ላይ የብሪታንያ ፖለቲከኞች ለመወሰን የቻሉ አይመስልም። የብሪታንያ ሕዝብም ከምንጊዜም በባሰ የተከፋፈለ ይመስላል። አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። አቤዎች፣ እንደምን አላችሁ። ኃይሌ እባላለሁኝ። ሰሞኑን መቼም በዜና ማሰራቂያችሁ ብዙ ሰማሁ። በትግራይ ውስጥ የተካሄደው ሰላማዊ ሰልፍ በተመለከተ ነው። እንኳን ሰላማዊ ሰልፍ ማካሄዱም ማ የማንኛውም መብት ቢሆንም ግን በጣም በሚያስተዛዝብ ሁኔታ የተካሄደ በመሆኑ በጣም ቅር የሚያሰኝና ከዚህ ቀደምም ተደርጎ የማያውቅ ለሁለት ወራት ጊዜ ውስጥ በተከታታይ በቤተ ክርስቲያንም፣ በስታዲዮምም የቦታውም መካሄዱ በጣም በጣም በጣም አስቆ የሚያስተዛዝብ ነው። ምክንያቱም ላለፈው ሀያ ስምንት አመት በኢትዮጵያ ውስጥ ብዙ ስቃይና መከራ ሲደረስ ብዙ ህይወት ሲጠፋ ብዙ ንብረት ይመዘበር ብዙ የህዝብ ስቃይ በግፍ ብለአለም በሚታይበት ጊዜ አንዲት ቀን እንኳን ተቃውሞ የማያውቁ በሰው ልጅነት እንኳን ተቃውሞ ማውቁ ዛሬ የኢትዮጵያ ህዝብ ዘራፊዎችን እንዲጠየቁ በመጠየቁ እነዚህን የሰረቁ ሰዎችን ስቦ ይዞ ልንገነጠል ነው፣ ልንሄድ ነው፣ ምንም ነው እያሉ የሚያደርጉት ነገር በጣም ደካማ ነው። የትግራይ ህዝብ እዚህ ህዝቡ እንዲህ በቀላሉ የሚበገር ህዝብ አይደለም። ተሰብትቦ የታሰረና የተያዘ መሆኑን የምናውቀው ነገር ነው። እነዚህም መጥፋት መቻል አለበት፣ አለበለዚያ ግን ችግሩ የባሰ ይሆናል። ሰፍ አሜሪካኖች የጠቅላይ አቃቢ ህግ ኮሚኒኬሽን ዳይሬክተር የሰጡት አስተያየት አዳምጫዋለሁ። የትግራይ ህዝብ የሚለው ባጭሩ ሜቴክ አይሮፕላን ሲገዛ፣ መርከብ ሲገዛ ይህ ሁላ ነገሮች ያደረገ ሲባል ጠቅላይ ሚኒስትሩ ሳያቅ ወይንም ሳይደግፉት ሊያደርግ አይችልም። ቦርድ ሰብሳቢው ምክትል ጠቅላይ ሚኒስትርን ደመቀ መኮንን ሳሀይ የሌሉበት ሊያደርግ አይችልም። ካደረጉም ማስቋወም ይችሉ ነበር። ይህ ባለማድረጋቸው ጥፋተኛ ናቸው፣ ወንጀለኞች ናቸው የሚሉት እንጂ እሳቸው እንደሚሉት አይደለም። የደህንነትን ማካላት በተመለከተ ጠቅላይ ሚኒስትሩ ሳያቅ ምንም ነገር አይደረግም። ከተደረገም ባለመከታተላቸው ብቻ ተጠያቂ መሆን አለባቸው ነው። ጥያቄው ይሄ ነው የተሰጠው አስተያየት እንጂ በሌላ መልክ አሁንም ሌላ ነገር ባያመጡ ጥሩ ነው። አመሰግናለሁ። በሚሆ የአማርኛው ቋንቋ አዘጋጆች እንደምን አላችሁ። በኢትዮጵያ በእርስ በርስ ግጭት ምክንያት እሚያልቀታው በየክልል ባለስልጣናት ሂደው የሚማጽን እማቶችን ያነጋግራችኋል። የአማራ ክልል መንግሥት እና የትግራይ ክልል መንግሥት የሚያደር የእርስ በርስ በጣም መፈላለፍ ይቁም ይቁም። የመልካም አስተዳደር ችግር የሚሰጣው አሁን አይደለም። አማራ አለማጣና ኮረም ወልቃዮች ሌላም በደቡብ ኢትዮጵያ አለማጣና ኮረም አለማጣና ኮረም ጠቡና ናቸው። ወንድና ወንድም ሲገዳደሩ ማየት እግዚአብሔር አይፈቅድም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መሪዎች ይፈታል። ፓትርያርክ አቡነ ማትያስ ጎና አለማጣ ኮረም ናቸው። ወንድና ወንድም እየተገዳደለ ዝም ብለው ማየት እግዚአብሔር አይፈቅድላቸውም። ሃይማኖት በተግባር

ለተሳትፏችሁ እናመሰግናለን የተከበራችሁ አድማጮች። ጻፉ፣ ደውሉ። ስርጭቶቻችንን በዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በሞባይል ስልካችሁ ኤች ኦ አር ኤን ዶት ቪኦኤ ዶት ኤምኦ ቢአይ ላይም ማዳመጥ ትችላላችሁ። ዝግጅቶቻችንን በፌስቡክና በትዊተርም ተከተሉን፣ ሐሳቦቻችሁን አንሸራሽሩ። ቪኦኤ አምሃሪክ ላይ አለን። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጂስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። እያስተናገድናችሁ ያለ ነው ሰሎሞን አባትና እኔም ሰለሞን ክፍሌ ነኝ። ቀጥሎ የፕሮዲውሰሩ የሙዚቃ ግብዣ የታደለ በቀለን ሆዴ መላ ነው። ፕሮዲውሰሩ የጋበዘን የታደለ በቀለን ሆዴ መላ ነው። አሁን ወደ የሰዓቱ ዋና ዋና ዜና እናልፋለን። ባለፉት 27 ዓመታት ከ36 ቢሊዮን ዶላር በላይ ከኢትዮጵያ በሕገ ወጥ መንገድ መውጣቱን አንድ አዲስ ጥናት አመልክቷል። ጥናቱ ወንጀሉ ሲፈጽምባቸው የቆዩ መንገዶችንም ይዘረዝራል። የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፎርማጆ ከስልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋ ቢስ ነው ሲሉ አንድ ከፍተኛ ባለስልጣን መግለጻቸው ተሰምቷል። ጥያቄው ላይ ፈርመዋል ከተባሉ 92 እንደራሲዎች 14ቱ ስማችን የተጠቀሰው በሐሰት ነው ፊርማችንንም አናኖርንም ሲሉ ዛሬ ተቃውሟቸውን ገልጸዋል። የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞችን የሚያስተናግዱ ጎረቤት ሀገሮችን ለመርዳት የአምስት ሚሊዮን ዶላር ድጋፍ እንዲሰጠው ተማጽነዋል። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን አመት በጀት ለማጽደቅ እስከፊታችን ታሳስ አስራ ሁለት የተቆረጠለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዴሞክራቲክ ፓርቲው ራሴዎች መሪዎች ጋር አካሄደዋል ዛሬ። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ በሀገራቸው የአውሮፓ ኅብረት መውጣት ጉዳይ ላይ ለፓርላማቸው ትናንት ለማቅረብ አስበውት የነበረ ዕቅድ እንዲተላለፍ ካደረጉ በኋላ ዛሬ ከሌሎች የአውሮፓ መሪዎች ጋር ሲመክሩ ለዋል። ከሆላንድ ጠቅላይ ሚኒስትር ማርክ ሩተ እንዲሁም ከጀርመን ቻንስለር አንጌላ መርከልና ከአውሮፓ ምክር ቤት ፕሬዚደንት ዶናልድ ተስክ ጋርም ተወያይተዋል። ፈረንሳይን ሲንጣት ከከረመው ጸረ መንግሥት ተቃውሞ በኋላ ፕሬዚዳንት ኤማኑኤል ማክሮን ዛሬ ለመጀመሪያ ጊዜ ወጥተው ባደረጉት ንግግር በርካታ የምጣኔ ሀብት ማሻሻያ ቃሎችን ገብተዋል። በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው የምታደምጡት። አስተናጋጆቻችሁ ሰለሞን ክፍሌና እኔም ሰሎሞን አባትንን ወደ ተከታዩ ዝግጅታችን እንለፍ። ሐኪሞን ይጠይቁ የእንቅልፍ እጦትና የሚያስከትላቸው የጤና ችግሮች የተከታታዩ ሐኪሞን ይጠይቁ ቅንብር ትኩረት ነው። በቅርቡ በተለይ በኢትዮጵያውያን ላይ የተካሄደ አንድ ጥናትም መልእክት ያደርጋል እንቅልፍ የሚነሱ ውስብስብ የጤና ችግሮችን ላልተጠበቁና እስከ ሕልፈት ጭምር ሊያደርስ የሚችል የበረታ የጤና እውቀት ሊያጋልጡ የሚችሉ መንስኤዎችን ለመመርመር የተሰናዳ ተከታታይ ቅንብር ነው። ዶክተር አሰፋ ጀጃው ከዋሽንግተን ዲሲ ወጣ ብላ በምትገኘው የሮክቪል ከተማ ፕሪምየር ስሊፕ ሴንተር የተባለው ልዩ የእንቅልፍ ሕክምና ማዕከል ዳይሬክተርና የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም በሕክምና መላዎቹ ላይ ትኩረት የሚያደርገውን ዝግጅቱን ባለፈው ሳምንት ዝግጅቱ መጨረሻ ባስተዋወቀው ጥያቄ ይንደረደራል። ዶክተር አሰፋ የህክምና አማራጮቹን ለማየት ለእንቅልፍ ማጣት የሚዳርጉ ችግሮችን ይልቁንም ደግሞ ዋናውን የተለየ ትኩረት የሚሻውን ከአጠቃላይ የጤና ችግሮች ጋር የተያያዘ ብዙዎች በቂ እንቅልፍ ሳያገኙ የሚቀርበትን በእንቅልፍ ላይ ያሉ ሰዎች መተንፈስ አቅቷቸው ከእንቅልፍ የሚባንኑበትን አይነት ሁኔታ የሚፈጠርበትን ከሁሉም ለየት ያለ ሁኔታ በማየት ብንጀምር ግለሰቦች ከሚያደርጉት በህክምና እስከሚረዳው ድረስ ዋና ዋና የህክምና አማራጮች የሚሏቸውን ያስረዱ። ስሊፕ አፕኒያ የምንለው አይነት አይነት አለው። በአብዛኛው በኢትዮጵያ ነችም ላይ እኛ ሴንተር ላይ ያየ ነው የመተንፈሻ ቧንቧቸው በእንቅልፍ ላይ የሚዘጋ ሰዎችን ነው። ይሄ እንግዲህ ከኩርፊያ ይጀምርና ከዛ በእንቅልፍ በሚተኙበት ጊዜ ማሰላችን በጣም እየዛለ ስለሚሄድ የመተንፈሻ ቧንቧችን ይዘጋል ኦክሲጅን ዝቅ ይላል። ያን ተከትሎ እንግዲህ የስትረስ ሆርሞን የምንለው አድሬናል የሚል ነው ይመነጫል። በዛ ምክንያት እንግዲህ የደም ግፊት፣ የልብ በሽታ፣ ለስትሮክ ለዚህ የሚያጋልጡ ነገሮችን ያመጣል። እሱን እንግዲህ የምናክመው አንደኛ እያንዳንዱ ሰው በተቻለ መጠን ክብደቱን መቀነስ አለበት እንላለን። ይሄ ነገር ሁልጊዜ ከክብደት ጋር የተያያዘ አይደለም። በአብዛኛው ከክብደት ጋር አያያዝም በዓለም ደረጃ ስናየው ነገር ግን ክብደት እየጨመርን በሄንበት ጊዜ ሁልጊዜ የመተንፈሻ ቧንቧችንም እንደ ሌላው ሰውነታችን አካል ነው እየጠበበ ነው የሚመጣው። ስለዚህ ክብደት መቀነስ አንዱ ይሆናል። ሁለተኛው የመተንፈሻ ቧንቧችን የምንከፍትባቸው መንገዶች ናቸው። ማታ ላይ የአተነፋፈስ ስርዓታችን እንዳይታወቅ በዚህም ሳቢያ ሊፈጠሩ የሚችሉ ሁኔታዎችን ለማስቀረት ቀድሞ የሚደረግ ጥረት ነው እያስረዱ ነው ያሉት። አዎ ክብደት መቀነስ አንዱ ነው። አልኮል አለመጠጣት በተለይ ከእንቅልፍ ሰዓት አካባቢ። ምክንያቱም አልኮል ደግሞ የማስላችን በጣም ሉዝ እንዲሆን ሪላክስ እንዲያደረግ ነው የሚያደርገው። እናንዳንድ ለምሳሌ ከፍተኛ የሆኑ የህመም መድኃኒቶችን ወደ ቅልፍ አካባቢ ያለመውሰድ። እነዚህ ሁሉ ትንፋሻችንን ማታ ዝቅ ሊያደርጉ የሚችሉ ነገሮች ናቸው። ሁለተኛ፣ በህክምና የምናደርጋቸው በምን ምክንያት እንዴት አድርገን ነው መተንፈሻ አሁን የምንከፍተው ማታ ነው። ለምሳሌ አሁን በዴንቲስቶች የሚሰራ አፍ ላይ የሚገባ መሳሪያ አለ ኦራል አፕላያንስ ይባላል በእኛ። ያ ዋናው ምንድን ነው የሚያደርገው ያ አገጫችን ወደ ኋላ ተንሸራቶ ሄዶ ወደ ኋላ ወስዶ መተንፈሻችንን ማታ እንዳይዘጋ ያደርገዋል። ስለዚህ ያችን አድርገው ይተኛሉ ሰዎች እና መተንፈሻ ቧንቧቸው ይከፈታል። ይሄ እንግዲህ ማይልድ ሞዴሬት የምንለው መጠነኛ የሆነ የአፕኒያ ደረጃ ላላቸው ነው። ሶስተኛው በጣም የተለመደው እና በዓለም በብዙ ቦታ የምንጠቀምበት አየርን በመጠቀም የአየር ፕሬሸርን በመጠቀም ሲፓፕ ይባላል በእንግሊዝኛ ኤር ፕሬሸር ነው አየሩ ራሱ በከፍተኛ ፕሬሽር ሲሄድ በትንሽ ማሽን እየተረዳ ማታ እሷን አድርጎ ይተኛል ሰው። አየሩ የመተንፈሻ ቧንቧችንን ከፍቶ ይዘዋል። ይሄ ማለት ኦክሲጅን አይደለም የሚሰጣቸው፣ የኤር ፕሬሽር ልክ የመኪና ጎማን ድሮ በአየር ፕሬሽር እንደምንነፋው ግፊቱን ብቻ ነው የሚያገኙት። ግፊቱን ነው የሚያገኘው። ያ ግፊቱ የመተንፈሻ ቧንቧችን እንዳይጠብና እንዳይዘጋ ያደርገዋል። ይሄ በጣም የተለመደው ነው። ትንሽ መሳሪያ ነች። ብዙ አይነት ማስኮች አሉ። እሱንም በእኛ በኢትዮጵያውያን ላይም አሁን ጥናታችንም እንዳሳየው ባለፈው መጽሐፍ ነው ብዙ ኢትዮጵያኖች አሁን እሱን እየተጠቀሙ ነው፣ ከጥሩ ውጤት ጋር ማለት ነው። ወደ እኛ ሴንተር የመጡት ናቸው። ሀገራችንም እንግዲህ አንድ ሕክምና ቦታ ላይ እሱ ተጀምሯል። ትንሽ የመሳሪያውን የማግኘት ችግር እንዳለ ገብቶኛል። ግን ወደፊት ወደዛ መሄድ ይኖርብናል። ሶስተኛው የቀዶ ሕክምና ነው። ቀዶ ህክምናው ከአፍንጫ ሊጀምር ይችላል። መዘጋቱ ከአፍንጫ ከሆነ አፍንጫ የምናሰፋበት፣ በተለይ ደግሞ አሁን ሬዲዮ ፍሪኮንሲ የሚባል በጨረራ ይቻላል። አዎ፣ ሬዲዮ ፍሪኮንሲ ይባላል። ቀላል ነው። ቢሮ ውስጥ የሚሰራ ነገር ነው። ጥሩ ለውጥ ያመጣል። ስንሳይዝ መቀነስ ሊሆን ይችላል የተናጋና አካባቢ ማውጣት ሊሆን ይችላል፣ አጥንቶቹም ማስተካከል ሊሆን ይችላል። እንግዲህ የዚህ ሰው መዘጋት እዚህ ቦታ ላይ በሰርጀሪ እሷን ቦታ ብናስተካክላት ይከፈታል ብለን ስናስብ የምናረገው ነው። ሌላ በቅርብ የወጣ መሳሪያ አለ። ትንሽ ነች፣ ከደረታችን ስር ትተከላለች። ኢንስፓየር የምትባል ነገር ናት። እሷ ትሄድና የምላሳችንን የሚነካውን ነርቭ ስቲሙሌት ታደርገዋለች፣ ትቀሰቅሰዋለች ትቀሰቅሰዋለች እና በድንበር ሞት ኮንትሮል ነው አጀስት የምትደረገው። እሷ ኦራል አፕላየንስ የሚባለው ይሄ ፖዘቲቭ ፕሬሸሩ ላልረዳቸው ሰዎች ኢንስፓየር የሚባል የሚተከል ነገር አለ። ወደ እሱ እናደርጋለን። ምንድን ነው ይህ? ያንን ነርቭ በመቀስቀስ የሚፈጥረው ሁኔታ ምንድን ነው? ለየትኞቹ ስሙ ማን ሊረዳ ይችላል? የመተንፈሻ ችግር ኖሯቸው በአብዛኛው ግን ምላሳቸው ወደ ኋላ እየታጠፈ የመተንፈሻ ቧንቧቸው ማታ የሚዘጋባቸውን ሰዎች ነው። የምላሳችንን ማስል ነው ስቲሙሌት የምታረገው፣ ስታረገው ወደፊት ገፋ ይላል። የምላስ ጡንቻ የምላስ ጡንቻ ና እና እሱን ትገፋዋለች። ዝቅተኛ የሆነ አፕኒያ ላላቸው ለእኛ ሀገር ሊጠቅም የሚችል ለምሳሌ በአውስትራሊያ ተሰርቷል። ይሄ በስዊድን አንድ ሁለት ጥናቶች ላይ ተሰርተዋል። የረዥም የሆኑ የትንፋ የመሳሪያ የሙዚቃ መሳሪያዎች አሏቸው እነሱ ዲጅሪዱ የሚባሉ በእኛ ሀገር እንደ ዋሽንት ልንወስደው እንችላለን። ግን አጭር አይደለም፣ እንደ ዋሽንት ረዥም ነው። እሱን በመንፋት የላይኛውን የመተንፈሻ አካባቢ ያሉ ማስሎቻችንን ማጠንከር እንችላለን። መቼ አንድ ሰው ከመተኛቱ በፊት ወይስ አዘውትሮ እሱን በማድረግ መለማመድ አለበት? አዘውትሮ ማድረግ አለበት። ጥናቶች የሚያሳዩት እንደው ለሁለት ሰዓት በቀን ውስጥ እንደዚህ ያን መሳሪያ ይጠቀማሉ። የእነሱ የተጠቀሙት መሳሪያ ረዥም ነው፣ ትንፋሽን በደንብ የሚለካ ነገር ነው። እና እሱን ኤክሰርሳይዝ ማድረግ ይቻላል። እኛም ክሬቲቭ ሆነን የራሳችንን መሳሪያ መስራት እንችላለን። ዋሽንቱን እኮ ከፍ በትልቁ አድርገው ሬዚስታንስ እንዲኖረው፣ የአየር ቧንቧው ጥንካሬ እንዲኖረው ያን የመለጠጥና የመላላት ሁኔታ ለመከላከል ነው ይህ ጥረት የሚደረገው። ትክክል። ሌላ በልጆች ላይ ከሆነ በልጆች ላይ በአብዛኛው ከቶንሲላቸው እድገት ጋር ይያያዛል። ቶንሲላቸው እያደገ ሲሄድ ነው። በልጆች ላይ አፕኒያ በጣም በጣም ከፍተኛ ጉዳት ነው ያለው። የልጆቹን እድገት ያቀጭጫል። የአእምሮ እድገት ያቀጭጫል። እና በሀገርም ደረጃ ስናስበው የልጆቹን እንደው የሚመጣውን የጀኔሬሽኑን አእምሮ ነው የሚጎዳው የኦክሲጅን ማነስ ስለሆነ፣ ስለዚህ አሁን አሜሪካን ሀገር ቶንሲልን ቶሎ ወደ ማውጣት ተሄዷል። ልጆቹ ላይ እድሜያቸው ምናልባት ስድስት ሰባት ሲደርስ አካባቢ እናደርገዋለን። እና እኛም ሀገር ልጆች ኩርፊያ ካላቸው፣ ትንፋሽ የሚያቆመው ከሆነ፣ ቶንሲላቸው ከፍ የሚል ከሆነ፣ አሁን ቴስቱን አድርገው ኦክሲጅናቸውም ዝቅ ካለ ትሆን ሲላቸው መውጣት አለበት። ወዲያው ነው ራሱ እድገት የሚያሳዩት። ያ ሲሆን እሱ በጣም አስፈላጊ በጠቅላላ ሕክምና ያለውን፣ ይልቁንም ደግሞ ይህ ህመም መኖሩ የተረጋገጠባቸው ሰዎች የሚረዱባቸውን ልዩ ልዩ አማራጮች ነው እንደየህመሙ ተፈጥሮ የገለጹት ዶክተር አሰፋ። ነገር ግን በእርሶም ጥናት ላይ ጠቀስ ያደርጉታል። እንዲህ አይነቱ የህመም ሁኔታ በቀላሉ ወዲያው የሚታወቅ የተለመደም ያለመሆኑ ከቅርብ ጊዜ ወዲህ ይበልጥ ህሙማን ለዚህ ስሊፕ አፕኒያ ለሚባለው የእንቅልፍ መቃወስ የተጋለጡትን ለይቶ የማወቁ ሁኔታ የቅርብ ጊዜ እንደመሆኑ በኢትዮጵያ ውስጥ በምርመራው ራሱ የመያዙ እድል ምን ያህል ነው? ይሄንንስ ደግሞ ቶሎ ፈጥኖ ለማወቅና የሚረዱበትን ሁኔታ ለመፍጠርስ ምን ያህል እድል አለ እርሶ እስከሚረዱ ድረስ እንግዲህ፣ እዚህ ላይ ነው ይሄ የፓብሊክ ሄልዝ ችግር እንደምንለው የህብረተሰብ ችግር ነው። ሀገራችን ላይ ደምግፊት ለምን በጣም ከፍ እያለ ይሄዳል? ማታ ለምን ሰው ህይወቱን ያጣል? እንቅልፍ ላይ ለምን ማታ ስትሮክ ይዘዋል? የሚነዚህን ሁሉ አልመለስ ናቸው ነገር አንዱ አንዱ ዋናው ነገር የማታ የትንፋሽ ማጠር ነው። ስለዚህ ይሄ በፓብሊክ ካምፔን ነው የሚሰራው። ኢትዮጵያ እኔ እንደምለው በአገር ደረጃ ሀገር አቀፍ የእንቅልፍ ሳይንስ እና የእንቅልፍ ጤና ፖሊሲ ያስፈልጋታል። በጤና ጥበቃ ስር ፕሮፖዛልም አሁን አዘጋጅቻለሁ። ፓብሊክ አዌርነስ ያስፈልጋል። በየደረጃው ሊደረጉ የሚችሉ በቤት ውስጥ የሚሞከሩትን ጨምሮ አስረድተዋል። ከዚህ አለፍ ካለ እነኚህ ሙከራዎች ሁሉ ካልረዱ፣ ወደ ጉዳዩ አዋቂ ወደ ሕክምና ጠበብት መምጣት አማራጭ መሆኑን ገልጠን ቀላል የሚመስለው ለህይወታችን መሰረት የሆነው እንቅልፍና እንቅልፍ ሲታጣ የሚያስከትላቸውን ጣጣዎች አስመልክቶ በተከታታይ ላቀረብነው ፕሮግራም ለሙያዊ ትንታኔው ለጊዜው አመሰግናለሁ። በሌላ መሰል ሙያውን የሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ትራ ሰፋ ጀጃው መኮንን እግዜርስጥ ሌለ ዛሬው እግዜርስጥ አመሰግናለሁ። አድማጮች፣ ይህ ውይይት ረዘም ያለ ነው፣ አላበቃም። ሙሉ ለማድመጥ የምትሹ ከድረ ገጻችን ታገኙታላችሁ። ተከታተሉ። አድማጮች እዚህ ግድም የፕሮግራም ማሳሰቢያ አለን። ለጥያቄው መልስ ኢትዮጵያ የዲሞክራሲ ለውጥ መጀመሯን ብትገልጽም ውስጣዊ ያለመረጋጋት ተጋርጦባታል። በርስ በርስ ግጭት ብዙ ሕይወት ጠፍቷል። ብዙ ሰው ተጎድቷል። በሺሆች የሚቆጠሩ ተሰደዋል። ንብረት እየወደመ ነው። የሕግ የበላይነት ጠያቂ ሰልፎች በየቦታው በተደጋጋሚ እየተደረጉ ይታያሉ። ኢትዮጵያ የጀመረችውን የለውጥ ጎዳናና የገጠሟትን ችግሮች የሚገመግሙ የመፍትሔ ሐሳብ የሚያቀርቡ ምሁራንን ለጥያቄው መልስ ጋብዘናል። በዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለማርያም፣ እርሳቸው የብሔረተኝነት አገር ግንባታ አጥኚ ናቸው። የቀድሞ የኢትዮጵያ ዲፕሎማትና የሕግ ባለሙያ ዶክተር ብርሃነ መስቀል አበበ ሰኚ፣ እንዲሁም የመቀሌ ዩኒቨርሲቲ የሕግ መምህር አቶ መኮንን ፍስሐ ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም በስልክ ቁጥራችን 2022059942 የውስጥ መስመር ዐሥራ አራት ላኩልን። አት ቪኦኤ አምሐሪክ ላይ በፌስቡክ ገጻችንም ጥያቄዎቻችሁን ማስፈር ትችላላችሁ። ጥያቄዎቻችሁ ከነገ በስቲያ ሐሙስ በፊት ይድረሱን። ለጥያቄዎ መልስ ወደ ተከታዩ ዘገባችን እናልፋለን። አሁን ጥቁር አንበሳና የጨረር ሕክምና ችግር ለካንሰር ችግራቸው የጨረር ሕክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከዓመት በላይ አሳልፈናል ስላሉት ስቃይ የሚናገሩ ሁለት እናቶችን በከትናንት በስቲያ ምሽት ዘገባችን፣ አስደምጠናችኋል። ችግሩ ከአቅሜ በላይ ነው የሚለውን የሆስፒታሉን መልስ የያዘው ተከታይ ክፍል ቀጥሎ ይቀርባል። ማስፋፊያ ይሰራል ከተባለ እንኳ አስራ ሁለት ዓመት እንደሆነ ነው ሆስፒታሉ የሚናገረው። ጽዮን ግርማ ዘገባውን የያዘችው የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአሰላ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ ዓመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ህክምና ባለሙያዎች ሚገባበላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም። እንደተባለ የበሽተኞቹን እራሱ አንድ ትልቁ ነገር በሽተኛ በሽተኛ መሆኑን ጎጂ መሆኑን እራሱ የማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥተው እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ሕክምናው የጨረሰ ሕክምና አብዛኛው ጊዜ በተመላላሽ ሕክምና ነው የምንሰጣቸው። ያንን ሁሉን ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች፣ ሀገር በቀል የሆነ ትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲዬሽን አለ። የተወሰኑ ድሃ ነው፣ ሌላ ምን የላቸውን ጠባበቶች ወስዶ ያሳድረው አብልተው አጥፍተው ያመጣቸዋል። ለጨረ ህክምና ቀርባሉ። ግን ያ በቂ አይደለም። ከሚገባ በላይ ለበሽተኛ ለምርመራ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረሩ ብቻ ሳይሆን እንደገና ተጨማሪ ኬሞተራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንዴ ይኖራሉ፣ አንዳንዴ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ይኖሩና ግን ገንዘቡ ያው ኬሞተራፒ ሰዎቹ ማንኛው ወገን እንደሚታወቀው በጣም ኤክስፔንሲቭ ነው፣ በጣም ከሚገባ በላይ ያንን ቶሎሬት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ህክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ህክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። አሁን አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መከቱ ብቻ ነው። በኦሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረር ማመንጫ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይሄ ያው መንግስት በተቻለው መጠን ሪፒት ል ልሞስት አስር ዓመት አስራ ሁለት ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። በነስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም። ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርስቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሀረር እነዚህ ላይ አምስት ተጨማሪ እና የተጠራን አንበሳ ማስፋፊያ ከጀመርን ወደ አራት ዓመት ነው። ጤና ጥበቃ ሚኒስቴር አሳይንመንት ወስዶ ዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆነ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። ሁለት ከሶስት ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም፣ አስገጠም እና ሌሎች የተያዩ ነገሮች ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። ስድስቱ ማሽኖች ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ህንፃው ስራ ላለቀ ነው እንዲቆዩ አደረግናቸው። በአሁኑ ሰዓት እንግዲህ ግንባታውን እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጣጠም ላይ ነው ያለው በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን የጅማው መቶ ፐርሰንት ተጠናቆ አንዳንድ የኢንስታሬሽንና የመሳሰሉት ስራዎች ነው የሚቀሩት እ እየተሰራ ነው። የሐዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው የጥቁር አንበሳው ል እንደ ጅማው ማስፋፊያው መቶ ፐርሰንት ተጠናቆ የኢንስታሬሽን ነው እየጠበቀ ያለው። የሀረሩም ተመሳሳይ ስለዚህ በሀረር በጥቁር አንበሳና በጅና ያለውን ማሽኑን ተከላ እየጀመርን ነው። ከማሽኑ ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘ ከለ ወደ ፍረጋ ለሚያስባሉ የሐዋሳው ና የጎንደሩ አንዱ የአይበር ደግሞ ሶስት ወርት ነው ግንባታውን እየጠበቀኝ ያለ። ስለዚህ ግንባታው በጣም ዘጅቷል። የማሽን ጊዜ በእኛ የተፈጸመው በፍትነ ተጠናቆ ለማዘር ስባይታል ማሽኑ የሶስቱ የሶስት ቀረል እንዳልኩት ወደኋላ ቀርሶ ሊገባ እያደረግ ነው። ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉት ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማኅፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። አመሰግናለሁ ጽዮን፣ ለዘገባው። ክቡራትና ክቡራን አድማጮች፣ አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ለማንኛውም አብራችሁን ቆዩ፣ እስከ ፍጻሜው። የሰዓቱን ዋና ዋና ዜና እናሰማቸዋለን። ባለፉት 27 ዓመታት ከሰላሳ ስድስት ቢሊዮን ዶላር በላይ ከኢትዮጵያ በህገ ወጥ መንገድ መውጣቱን አንድ አዲስ ጥናት አመልክቷል። ጥናቱ ወንጀሉ ሲፈጸምባቸው የቆየ መንገዶችንም እንደሚዘረዝር ታውቋል። አሉላ ከበደ ከተጨማሪ ጋር ስቱዲዮ አጠገቤ ይገኛል። አመሰግናለሁ ሰለሞን። የተሳሳተ ክፍያ መጠየቂያ ማቅረብ ለወጪ ንግድና ለገቢ ንግድ የዋለውን የገንዘብ መጠን ሆን ብሎ ማጭበርበርና ገንዘቡን በህገ ወጥ መንገድ ከሀገር ለማውጣት የሚውሉባቸው ዘዴዎች ናቸው ሲሉ የማክሮ ኢኮኖሚ ጥናት ባለሙያው ዶክተር ኢዮብ ተስፋዬ ያስረዳሉ። ከሁለት መቶ እስከ አንድ ሺህ እጥፍ የሚደርስ እጅግ የተጋነነ የግዢ ዋጋ መጠየቅ በህገ ወጥ መንገድ ከፍተኛ መጠን ያለው ገንዘብ ወደ ውጭ ለማውጣት አመቺ ለማድረግ አስመጪና ላኪ ድርጅቶችን በሀገር ውስጥና በውጭ ሀገር በማቋቋም በህገ ወጥ መንገድ የወጣውን ገንዘብ በውጭ ባንክ ማስቀመጥ መሆኑን ያስረዱት የምጣኔ ሀብት ባለሙያ በሀገሪቱ የሚካሄዱት ታላላቅ የግንባታ ፕሮጀክቶች ግንባታው ለሚጠይቀው ወጪ ወጪ የተጋነነ ግምት በማቅረብ የተጠየቀውን ገንዘብ የሚፈቅዱ ወገኖች በበኩላቸው ጠቀም ያለ ጉቦ በመውሰድ በውጭ ባንክ ተቀማጭ ማድረግ የመሳሰሉትን አሰራሮች ዶክተር ኢዮብ ተንትነዋል። አድማጮች፣ ዶክተር ኢዮብ ከአሜሪካ ድምፅ ጋር በሚኖራቸው ቆይታ ሰፊውን ትንታኔያቸውን በነገው ምሽት ያቀርባሉ። ጠብቋቸው። አመሰግናለሁ። አሉላ ለቀሪ ዋና ዋና የዓለም ዜና አርዕስተ ዜና እንቀጥላለን። የሶማሊያው ፕሬዚደንት መሐመድ አብዱላሂ ፎርማጆ ከስልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋ ቢስ ነው ሲሉ አንድ ከፍተኛ ባለስልጣን መግለጻቸው ተሰምተዋል። ጥያቄው ላይ ፈርመዋል ከተባሉ 92 እንደራሲዎች 12ቱ ስማችን የተጠቀሰው በሐሰት ነው ፊርማችንንም አላኖርንም ብለዋል። ስለዚህ ለመቅረብ ባለበት ሰነድ ላይ የአባላት ቁጥር አያሟላም ተብሏል። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከፊታችን ታኅሣሥ 12 የተቆረጠለትን ጊዜ እንዲጠብቅ ለማድረግና መንግስቱም እንዳይዘጋ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዲሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ተወያይተዋል። አድማጮች በቀረችን ጥቂት ደቂቃዎች ሙዚቃን ጋብዛችሁ የግርማ ነጋሽን የእኔ ሐሳብ መርጠንላቸዋል። በዚሁ በእኛ በኩል ያስተናገድናችሁ ሰለሞን ክፍሌና እኔም ሶሎሞን አባተ። ነገ ረቡዕ ከልዩ ፕሮግራሞቻችን ጋር እንመለሳለን። ለዛሬ ጤና ይስጥልን። በደናምሹ